ስፖርት። ጤና ይስጥልኝ አድማጮች። ትናንት ከ15ኛው ደቂቃ አንስቶ በ10 ተጫዋቾች ለመጫወት የተገደደው የጀርመን ብሔራዊ የእግር ኳስ ቡድን ሙሉ 11 ተጫዋቾችን ይዛ የተጋጠመችው ኢስቶኒያን በሰፋ ልዩነት ድል አድርጓል። የቱርክ ዝርያ ያላቸው የጀርመን ተጫዋቾች ሶሪያ የዘለቀውን የቱርክ ጦር ደግፈዋል በሚል በጀርመን አብይ መነጋገሪያ ሆኗል። ይህንንና ሌሎች የአውሮፓ እግር ኳስ ዋንጫ ማጣሪያ ጨዋታዎችን እንዳስሳለን። እግር ኳስ ማቋረጡን ይፋ ስላደረገው የረዥም ዘመን የጀርመን ብሔራዊ ቡድን ተሰላፊ ባስቲያን ሽቫይንሽታይገርም የምንለው ይኖራል። አትሌቲክስና ሌሎች የስፖርት ዘገባዎችንም አካተናል። አብራችሁ ቆዩ። ትናንት ጀርመን ለአውሮፓ እግር ኳስ ዋንጫ ማጣሪያ ኤስቶኒያን ሶስት ለዜሮ ያሸነፈችበት ግጥሚያ በብዙዎች ዘንድ አድናቆትን አትርፎላታል አጀማመሩ ላይ ውሉ የጠፋበት የሁለቱ ሀገራት ግጥሚያ ኤምሬቻን በሰራው ስህተት ገና በ14ተኛው ደቂቃ ላይ በቀይ ካርድ ከሜዳ ሲሰናበት መልኩን ቀይሯል የጀርመን ቡድን ወደ ቀልቡ ተመልሶ የጨዋታውን መልክ ለመቀየር የመጀመሪያው አጋማሽ እስኪጠናቀቅ ድረስ መጠበቅ ነበረበት ከረፍት መልስ ሁለቱም ቡድኖች ባዶ ለባዶ ሆኖም ጀርመን በአንድ ተጫዋች ተጓድሎ ወደ ሜዳ ቢገቡም ድሉ ግን የማታ ማታ የጀርመን ሆኗል። 51ኛው ደቂቃ ላይ የቱርክ ዝርያ ያለው ኤልካይ ጉንዷን የመታትን ኳስ ማርኮ ሮይስ በአጋጣሚ በተረከዝ ነክቶ ግብ ሆነች። ከዚያም ብዙም ሳይቆይ በ56ኛው ደቂቃ ላይ ኤልካይ ጉንዷን ድጋሚ የመታት ኳስ በኢስቶኒያ ተከላካይ ተጋጭታ ገባች። በሰባኛው ደቂቃ ቲሞ ቬርነር የጀርመን አሸናፊነት ማረጋገጫ የሆነውን የመጨረሻውን ግብ አስቆጠረም። እናም በ10 ተጫዋቾች ለመጫወት የተገደደው ጀርመን በሰፋ ልዩነት አሸንፍ ፎ አሸንፎ 3 ነጥብ ይዞ ወጥቷል። በምድብ ሐምሯ ጀርመን ከኔዘርላንድ ጋር ተመሳሳይ 15 ነጥብ ይዞ በግብ ክፍያ ሁለተኛ ደረጃ ላይ ይገኛል። ሰሜን አይርላንድ በ12.3 12 ነጥብ ሶስተኛ፣ እንዲሁም ቤላሩስና ኢስትላንድ በአራትና አንድ ነጥባቸው አራተኛና አምስተኛ ደረጃ ላይ ናቸው። ካዛክስታንን ሁለት ለዜሮ ትናንት ያሸነፈችው ቤልጅየም ሐሙስ ዕለት ሳን ማሪኖን ዘጠኝ ለዜሮ ጉድ ያደረገች ጊዜ ነው። ለአውሮፓ ዋንጫ ማለፏን በማረጋገጥ የመጀመሪያ ሀገር የሆነችው ኔዘርላንድ ሚኒስክ ከተማ ውስጥ ቤላሩስን ሁለት ለአንድ አሸንፋለች። ሁለቱንም ግቦች ያስቆጥረው የሊቨርፑሉ ጆርጂኒዮ ቪዝናልዱም ነው። 12 ነጥብ ይዛ በደረጃ ሰንጠረዡ ሶስተኛ ላይ ከምትገኘው ሰሜን አይርላንድ ጋር ረብ ሁለት ትጋጥማለች። ሶስት ቀን ቆይታ ደግሞ ከኤስቶኒያ ጋር ትጫወታለች። ከቤልጂየም ቀጥሎ ጣሊያንና ሩሲያ ለአውሮጳ ዋንጫ ማለፋቸውን ወዲያውኑ አረጋግጧል። የ2018 የዓለም ዋንጫ አዘጋጇ ሩሲያ ሲፕረስን አምስት ለዜሮ ነበር ያሸነፈችውም። ሌላው በሳምንቱ በስፖርት አፍቃሪዎች ዘንድ ጀርመን ውስጥ መነጋገሪያ የነበረው የሁለት ተጫዋቾች ጉዳይ ነበር በትናንቱ ግጥሚያ ግብ ያስቆጠረውን ጨምሮ ሁለት የጀርመን ተጫዋቾች የቱርክ ጦርን የሚደግፍ የማህበራዊ መገናኛ ወታደር ፎቶ ላይ ድጋፋቸውን ገልጧል በሚል ውዝግብ አስነስቶ ነበር። ወዲያውኑ ግን ፌስቡክ ላይ ያኖሩትን ላይክ አጥፍቷል። ቱርክ ሶሪያ ውስጥ የጀመረችው ወታደራዊ ጥቃት ጀርመን ውስጥ በልዩ ጥንቃቄ ነው የሚታየው። አሁን ደግሞ አድማጮች ሰሞኑን እግር ኳስ ማቆሙን ይፋ ስላደረገው ጀርመናዊ ተጫዋች የተወሰነ እናሰማችሁ። ለጀርመን ቡድን ለ121 ጊዜ ተሰልፎ 24 ግቦችን አስቆጥሯል። ጀርመናውያን ሽቫይኒ ሲሉ ያቆላምጡታል። ባስቲያን ሽቫይንሽታይገር አምስት ነጥብ አንድ ሚሊዮን ተከታዮች ባሉት ይፋዊ የትዊተር ገጹ ላይ ማክሰኞ እለት ነው እግር ኳስ እንደሚያቆም ያስታወቀው። አሁን ጊዜው መጥቷል፣ እናንተንም ቡድኖቼንም ሁለታችሁንም አመሰግናለሁ ሲል ጽፏል። ቡድኖቹንም ዘርዝሯል። ባየር ሙንሽን፣ ማንቸስተር ዩናይትድ፣ ቺካጎ ፋየርስ በማለት እንዲሁም አና ልቫኖቪች እና ቤተሰቦቼ ለድጋፋችሁ አመሰግናለሁ ብሏል። ባስቲያን ወደፊት በምን ስራ ላይ እንደሚሰማራ አርብለት አጥር ባለው የጀርመንኛና የእንግሊዝኛ የትዊተር ጽሑፎ አስታውቋል። እንዲህ ሲል በአኤርዴ ስፖርት ሾው የቲቪ ተንታኝ አዲስ ስራ በማግኘቴና አብረን ስለምንሰራም ደስ ብሎኛል። የጀርመንኛው አኤርዴ ምጻረ ቃል በፌዴራል ጀርመን የሚገኙ የሕዝብ መገናኛ አውታሮች የስራ ማህበር እንደማለት ነው። ባስቲያን ሽቫይንሽታይገር እድገቱ ባየርን ግዛት ውስጥ በአልፐን ከፍታማ ቦታዎች ነው። ኳስ የጀምረው ገና የሶስት ዓመት ልጅ ሳለ ነው። ለኦበራው ዶርፍ፣ ከዚያም ለቲኤስቪ 1860 ሮዘንሃይም ተጫውቷል። የ14 ዓመት ልጅ ሳለ ወደ ባየር ሚንሽን ወጣት ቡድን ተቀይሯል። ልክ የ18 ዓመት ታዳጊ ወጣት ሳለም እንደ ጎርጎሪዮስ አቆጣጠር በ20 2022 ዓ.ም ምረት ለዋናው የባየ ሚንሽን ቡድን ፈረመም። ከዚያም ረዥም ዘመኑን ከዚሁ ቡድን ጋር አሳልፏል። በሁለተኛው ዓመቱም በ2004 ዓ ም ለመጀመሪያ ጊዜ ለጀርመን ብሔራዊ ቡድን ተሰልፎ ተጫወተም። ከሃንጋሪ ጋር ለሙከራ የተደረገ በ2 ለ0 የተጠናቀቀ ጨዋታ ነበር። በ2006 የዓለም ዋንጫ ከፖርቹጋል ጋር በተደረገው የደረጃ ጨዋታ ሁለት ግቦችን አስቆጥሮ ሶስተኛውን አመቻችቷል። በዚህም ምርጥ ተጫዋች ተሰኝቷል። በአማካይ የሚጫወት ተጫዋች ነበር። ከአርጀንቲና ጋር ጀርመን ተጫውታ አንድ ለ0 ስታሸንፍ በደረሰበት ጉዳት ፊቱ በደማ በላ ተውጦም አንድ ሁለት 20 ደቂቃ መጫወቱ አስደምሟል። በ2014 ፊሊፕ ላምስ እግር ኳስ ሲያበቃ ሽቫይንሽታይገር የአምበልነት ስፍራውን አገኘም። በተደጋጋሚ ጉዳት ስለደረሰበት አምበልነቱን ግን ብዙም አልሰራበትም። በ2016 ብዙም አመርቂ ጨዋታ አላደረገም። በዚያን ጊዜ ጀርመን በአውሮጳ ዋንጫ በፈረንሳይ ከግማሽ ፍጻሜው ተሰናብቷል። ከዓለም ዋንጫ በኋላ ባሉት ሁለት ዓመታት የእግር ኳስ ሕይወቱን ብዛም ነበር። በ2016 ዝነኛ የሜዳ ቴኒስ ተጫዋቿ አና ኢቫኖቪችን ቬኒስ ከተማ ውስጥ አገባም። በ2016 ከጀርመን ብሔራዊ ቡድን በ32 ዓመቱ የተሰናበተው ሚንሽን ሚንሽንግላድባ ውስጥ ጀርመን ፊንላንድን ካሸነፈች በኋላ ነበር። በ2017 ወደ ዩናይትድ ስቴትስ አቅንቶ ለቺካጎ ፋይርስ ቡድን መጫወት ጀመረ። በ2018 ናሲወር ውስጥ በባየር ሚንሽን የስንብት ጨዋታ አደረገም። ከባየር ሚንሽን ጋር 18 ዋንጫ አሸንፏል። ቡድኑ ቺካጎ ፋይርስ፣ ኦርላንዶ ሲቲን 5 አምስት ለሁለት ባሸነፈበት ጨዋታ ነው። የእግር ኳስ ሕይወቱ ለ17 ዓመት ዘልቆ ያከተመው ነው። አትሌቲክስ የሳምንቱ መጨረሻ በተለይ ለኬንያውያን የማራቶን ሯጮች መቼም የማይረሳ ነበር ማለት ይቻላል። ኬንያዊቷ የማራቶን ሯጭ ቢርጊድ ኮስጄ 2 ሰዓት 14 ደቂቃ ከ4 ሰከንድ በመሮጥ አዲስ ክብር ወሰን ሰብራለች። ትናንት በቺካጎ ማራቶን ኢትዮጵያውያቱና ኢትዮጵያውያኑ አትሌቶች በሴትም በወንድም ሁለተኛና ሶስተኛ ወጥቷል። ከትናንቱ ውድድር ቀደም ብሎ ደግሞ ቅዳሜ ዕለት ሌላኛው ኬንያዊ የዓለማችን የማራቶን ክብር ወሰን ባለቤት ኤሊውድ ኪፕቾጌ በኦስትሪያ ልዩ የማራቶን ሩጫ ከሁለት ሰዓት በታች በመግባት አዲስ ታሪክ አስመዝግቧል። ኤልዩድ ኪፕቾጌ የማራቶን ሩጫውን በአንድ ሰዓት ከ59 ደቂቃ ከ40.2 ሰከንድ ነው ያጠናቀቀው። የ34 ዓመቱ ኬንያዊ አትሌት ታሪክ በመስራቱም የኬንያ መዲና የናይሮቢ ጎዳናዎች በደስታ በፈነጠዙ ደጋፊዎች ተዘጋግተው ነበር። ኤልዩድ ኪፕቾጌ አይደረግም የተባለውን አድርጎ በመገኘቱ ቀጣዩን መልእክት አስተላልፏል። ማንኛውም ሰብአዊ ፍጡር የተገደበ እንዳልሆነ ለሰዎች መንገር እሻለሁ ከዛሬ ጀምሮ በዓለም ዙሪያ ብዙ ሰዎች ከሁለት ሰዓት በታች ይሮጣሉ ብዬ እጠብቃለሁ። ኤልዩድ ኪፕቾጌ ዘንድሮ ከአንድ ወር በኋላ ፈረንሳይ፣ ሞናኮ ከተማ ውስጥ ይፋ በሚደረገው የዓመቱ ምርጥ የዓለም አትሌቶች እጩ ውስጥም ተካቷል። የዓለም አትሌቲክስ ፌዴሬሽኖች ማህበር ዛሬ ይፋ ባደረገው መግለጫው 11 የዓለማችን ምርጥ አትሌቶችን በእጩነት ማቅረቡን በደስታ ገልጧል። በእጩነት ከቀረቡት ምርጥ አትሌቶች መካከል አምስቱ የዩናይትድ ስቴትስ አትሌቶች ናቸው። ከአፍሪካ የሁለት ሀገራት ሶስት እጮች ቀርቧል። ከነዚህም መካከል ኡጋንዳ በአትሌት ጆሹዋ ቼፕቴጊ በኩል ስሟት ተነስቷል ሁለት አትሌቶች ለእጩነት የቀረቡላት ሌላኛዋ አፍሪቃዊት ሀገር ጎረቤት ኬንያ ናት እጩዎቹም ከአስራ አንድ የቤት ውጭ ውድድሮች መካከል አስሩን ማሸነፍ የቻለው ብርቱ አትሌት ቲሞቲ ቼሪዮት እና በኦስትሪያ ቪየና ቅዳሜ ዕለት ማራቶንን ከሁለት ሰዓት በታች መሮጥ እንደሚቻል ያስመሰክረው ኤልዩድ ኪፕቾጌ ናቸው። ከእጩዎቹ መካከል የዘንድሮ ምርጥ አትሌት የሚለየው በሶስት አይነት መንገድ ድምፅ ከተሰጠ በኋላ ነው። የዓለም አትሌቲክስ ፌዴሬሽኖች ማህበር ምክር ቤትና የማህበሩ ቤተሰቦች በኢሜይል ድምፅ እንዲሰጡ ይደረጋል። ከዚያ ደግሞ ደጋፊዎች በዓለም አትሌቲክስ ፌዴሬሽኖች ማህበር ድረገጽ በኩል ድምፅ ይሰጡና አሸናፊው ይለያል። ምናልባት አይቻልም የተባለውን ሰብሮ እንደሚቻል ያሳየው ኬንያዊ አትሌት ኤልዊድ ኪፕቾጌም የዓለማችን ምርጥ አትሌት ተሰኝቶ አፍሪቃን ያኮራ ይሆን? አብረን የምናየው ይሆናል። የመኪና እሽቅድምድም። ጃፓን ውስጥ በተከናወነው የፎርሙላ አንድ የመኪና እሽቅድምድም ቫልተሪ ቦታስ በሱዙካ መርሴዲስ ተሽከርካሪው አሸናፊ ሆኗል። ሌዊስ ሐሚልተን በአሁኑ ውድድርም ድል አልቀናውም። ሰባስቲያን ፌትልን ተከትሎ የሦስተኛ ደረጃን አግኝቷል። እስካሁን በተከናወኑ አጠቃላይ ውድድሮች ግን የመርሴዴስ ቡድን መሪ ነው። ሌዊስ ሐሚልተን 338 ነጥብ ሰብስቦ ውድድሩን ሲመራ፣ ሌላኛው የመርሴዴስ አሽከርካሪ ቫልተሪ ቦታስ 274 ነጥብ ይዞ በሁለተኛ ደረጃ ላይ ይገኛል። የፌራሪው ሻርል ሎክሌ በ221 ነጥብ ደረጃው ሶስተኛ ነው። የፌራሪው አሽከርካሪ ጀርመናዊው ሰባስቲያን ፊትል ከሬድ ቡል ሆንዳ አሽከርካሪው ማክስ ፈርሽታፐን ጋር ተመሳሳይ 212 ነጥብ ይዞ አምስተኛ ደረጃ ላይ ይገኛል። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ይደመድማል። ማንተጋፍቶ ስለሺነኝ፣ መልካም ጊዜ፣ ጤና ይስጥልኝ።